ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። ከሳምንቱ ዝግጅት ለዛሬ የመረጥናቸውን ይዘን አብረናችሁ እንቆያለን። የፌዴራል ጠቅላይ ፍርድ ቤት አዲስ ፕሬዝዳንት እና ምክትል ፕሬዝዳንት ተሾመለት ያላቸውን የአገር ውስጥና የውጭ ልምድ ታሳይ ማድረግ ክብርት ወይዘሮ መአዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ሹመቱን ባጸደቁበት ወቅት ያሰሙት ንግግር ነው። ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎች እንዲኖሩ ስላሉ፣ ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጪ ያለውን እውቀት በመጠቀም ለውጥ ለማምጣት ላለ ብዬ ነው። አዲሷን ተሿሚ ወይዘሮ ማእዝ አሸናፊን አነጋግረናቸዋል። የአባ ጂፋር ቤተመንግስት እድሳት ስምምነት ተፈረመ። ፕሮጀክቱን ሁላችንም እንደምንፈልገው ያህል ይሄንን በጣም የምንኮራበት ግብረ ህንፃ ፈረንጆች አይደለም የሰሩልን የኛው ወላጆች ናቸው የሰሩልን የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ናቸው። ዘገባለን። ወደ ጀርመን ፍራንክፈርት እናመራለን። ግን አጠገቡ ያለውን የአዲስ አበባ ነዋሪያን በተለይም ድሃውን ህብረተሰብ ክፍል እስካሁን አላነጋገሩትም እና በዚህ ላይ የታሰበ ነገር ካለ በየቦታ የሚካሄደው የህዝብ መፈናቀልና ግድያ እንዲቆም መንግስት አፋጣኝ እንዲጋ እርምጃ ሰድ ያቻለበት ምክንያት ምንድን ነው? መፈናቀል መቼ ይቆማል? ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው፣ የፍራንክፈርት ኮሜርስ ባንክ አሬና ስታዲየም ፕሮግራም ላይ የተሳታፊዎች ጥያቄና የጠቅላይ ሚኒስትሩ ምላሽን ያደመጣችሁት ዝርዝር ዘገባ ይኖረናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። Gabina VOA. Let's cross boundaries together. ወደ መጀመሪያው ዘገባችን የምናልፈው የቀድሞዋ የሕግ ባለሙያ ሴቶች ማህበር ፕሬዚዳንት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ሆነው ተሾሙ። አቶ ሰለሞን አረዳ ደግሞ ምክትል ፕሬዚዳንት ሆነው ተሾመዋል። የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሹመታቸውን ተቀብለዋል። ወይዘሮ መዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱ እና ይህን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ የያዘ ደብዳቤ አስገብተዋል። ምክትላቸው አቶ ጸጋይ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ መዓዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል። በአዲስ አበባ ዩኒቨርሲቲ በህግ ትምህርት የመጀመሪያ ዲግሪ ያገኙ በአሜሪካ በሚገኘው ኬንታኪ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው በስራ ልምድ በንግድ ሚኒስቴር የህግ ባለሙያ በመሆን ለረዥም ጊዜ ያገለገሉ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማህበር በመስራችነትና በስራ አስፈጻሚ ዳይሬክተርነት ያገለገሉ ያላቸውን የሀገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ ማዕዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ምክር ቤት ፕሬዝዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ። አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዝዳንት ወይዘሮ ማዕዛ አሸናፊ ቃለ መሀላ ፈጽመው ሹመታቸውን ተቀብለዋል። ህግንና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ቃል እገባለሁ። ወይዘሮ ማዕዛ በህግ ባለሙያ ሴቶች ማህበር ፕሬዚዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሁፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዚዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል። በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር ኤምፒኤ ከሃርቫርድ ዩኒቨርሲቲ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረዥም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍ እና ሀገር በቀል ተቋማት በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት እጠይቃለሁ። አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል። ሕግና ስርአትን መሰረት በማድረግ ስራዬን ለመፈጸም ስራዬን ለመፈጸም ቃል ገባለሁ ቃል ገባለሁ። ከዚህ ሹመት በኋላ ወይዘሮ ማዕዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት? ብያቸው ነበር። በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ። ስለዚህ ለትልቅ ኃላፊነት መታሰቢ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል እንዳልሽው የኃላፊነቱን ክብደትን ስለማውቀው ከትንሽ ሀሳብ ጋር ነው የመጣው ዜናው እና ለተወሰነ ጊዜ አንድ ሳምንት እንደዚህ ማሰብ ነበረብኝ። እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ስነች በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ጌ ተቀብዬዋለሁ። ግን አሁን በጣም ደስ የሚል ውሳኔ ማድረጌን ተገንዝቶ አለሁ። ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም። የፌዴራል ከፍተኛ ፍርድ ቤትን፣ መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና እንደዚሁም ደግሞ ፍትሕ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለው ቆይተዋል እና እንዴት ነው ሊመሩት ያሰቡት ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብሎት፣ ጥያቄው ትክክል ነው። ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች፣ የቀድሞ ዳኞች ጋር ከጠበቆችም ጋር ተነጋግሬያለሁ። እንዳልሽው ያለሁ ከፍርድ ቤት እውነት ነው። ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው። እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱ ያው የዳኝነት ስራ በመሆኑ የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር የዲፕሎማሲ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣሁ በኋላ የተለያዩ ስራዎችን ይሰርቻለሁ ሀገር ውስጥም ሊሆን በዓለም አቀፍ ደረጃ እና እነዚህ ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበውና ስለዚህ እንዳልሽው ቦታው ከባድ ነው፣ ብዙ ስብስብ ጥያቄዎች አሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊልም ፈጥሬ ጉዞውን እጀምራለሁ ብዬ ነው። ስለዚህ አሁን እንደ እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው። አውቃለሁ በኢትዮጵያ ውስጥ ነኖርኩት ለእኔ ትልቅ አንድ ጥቅም ያለኝ ዓለም አቀፍ ድርጅት ብሰራም ከኢትዮጵያ አልወጣሁም። በስራዬ እና ከህብረተሰቡ ጋር ነው የምኖረው። ህብረተሰቡ ውስጥ ነው ያለሁት። ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ። ይህንን ስል ግን ዝርዝር ጉዳዮች የትኛው ጋር ነው ማነቆ ያለው፣ ምን አይነት ስርዓት ብንዘረጋ ነው መፍትሄ ልናገኝ የምንችለው፣ የተሰሩ ስራዎች መልካም ስራዎች ምንድናቸው? የሚሉትን ግን ቁጭ ብዬ በዝርዝር ማጥናት እና መረዳት ያስፈልገኛል ምክንያቱም አዲስ ወይም መሥሪያ ቤት ማንም ሰው ሲሄድ ችግሮቹ ምን እንደሆነው ከቀድሞ መሪዎች ጋር መነጋገር እያስፈልጋል ካሉት ያስረዘ ሲሆን ዳኞች ጋር በመወያየት ጉዳዩም ግን በጥልቀት መረዳት ያስፈልገኛል ይሄ እንግዲህ ሁለት ሶስት ሳምንት ሊያስፈልገው ይችላል እንደው ዝርዝር ሁኔታን ለማወቅ ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር ፍትህ ለማግኘት የሚወስደው ጊዜ ከሱ ከሚነሳው ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አሉት። ይሄንን ጉዳይ ለመዳሰስስ ለመንካት ያሰቡት ነገር አለ። የሀላፊነት ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከሀላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻሌን ነው ማረጋገጥ መጀመሪያ የፈለግኩት። ይሄንን አሁን ያለው የመንግስት አመራር ፍላጎቱ እንደሆነ ጥርጣሬ አልነበረኝም። ምክንያቱም እኔ ነጻ ሰው ሲያቀኝ የትኛው የፖለቲካ ወገንተኝነት የለኝም። ስለዚህ እኔ ለዚህ ሀላፊነት ስጠየቅ ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ሀላፊዎቹ ህዝብ ተወካዮች ምክር ቤቱን ጭምር ዛሬ ባደረገው ውሳኔ አረጋግጦልኝ ከዛ ውጭ በግል ካረኩት ውይይት ሌላ ትላንትና ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራእያቸው የመንግስታቸው ራእይ እንደሆነ ገልጸዋል። ዛሬን ፓርላማና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል? ተግባሩ ምንድን ነው? በምን መልኩ ብሻሻል ነው ወደ ፈለግ ነው ህትን ወደ ህብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው እና ይሄ የጋራ ራእይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ። መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው። ለመሻሻል አስፈላጊ የሚሆኑ እርምጃዎች ሁሉ ይወሰዳሉ ማለት ነው። እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙኃን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋል ና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን። እሱ በተመለከተ ው እኔ እዛ ኢንተርቪው ላይ እንዳልኩት እኔ ድሮ በማደግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድን ነው? የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እዛው ኢንተርቪው ላይ እንዳልኩት እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን በሚያስተገብ ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይንም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ መፍትሄ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ፣ ፖለቲካ ጫና፣ እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው እና በዚህ ምክንያት እንግዲህ የህግና የፍትህ ግንኙነትንም ህዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው። እንግዲህ ወይዘሮ መዓዛ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርስዎ ብቃት አለኝ ይሄንን ቦታ መምራት እችላለው እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ስርዓቱ የሚሻሻልበትን ስርዓት የመገንባት አቅም አለኝ ብለው ያስባሉ እኔ በቂ ልምድ፣ በቂ አቅም አለ ብዬ አምናለሁ። ጠበቅብኝ ለመፈጸም ሁኔታው፣ ስራው ከባድ ነው። ነገር ግን ከእኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎች እንዲኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጪ ያለውን እውቀት በመጠቀም ለውጥ ለማምጣት እንችላለን ብዬ ነው የማምነው። የሕግ ባለሙያዎች ሀገር ውስጥ ያሉትን በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበር እና የዛንብሎ አቅም የመጠቀም የአመራር አቅም ስላለኝ በራሴ በሙሉ እነካለኝ ኃላፊነት እወጣዋለሁ። አመሰግናለሁ። ወይዘሮ መአዛ የመጀመሪያ ቀን ላይ ነው ያገኘኑት። እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቆት ተናግረዋል። እና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ሁንሎት። እንዳሉት በህግ አምላክ ሲባል የሚቆምበት ጊዜ እናያለን ብለን ተስፋ እናደርጋለን። በጣም አመሰግናለ ጽዮን። የአባ ጅፋር ቤተ መንግስት እድሳት ስምምነት ዛሬ ተፈረመ። እድሳቱ በአሜሪካ መንግስት ድጋፍ የሚከናወን ሲሆን ስምምነቱ በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣንና በወርልድ ፈንድ መካከል የተፈረመ ነው። በኢትዮጵያ የአሜሪካን አምባሳደር ማይክል ሬነር የአባ ጅፋር ቤተ መንግስት የኢትዮጵያ ስልጣኔ ማሳያ መሆኑን ተናግረዋል። አምባሳደር ማይክል በጅማ የተለያዩ ቦታዎችን ጎብኝተዋል ከ ወጣቶችም ጋር ተወያይተዋል። ሙክታር ጀማል ከስፍራው ዘርዘር ያለ ዘገባ አድርሶናል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር በጅማ ባካሄዱት ጉብኝት አሜሪካን ኮርነር የሚባለውን በጅማ የሚገኝ ቤተ መጽሐፍትን በመጎብኘት እዛ ውስጥ ያሉትን ወጣቶች ተሰጦና እንቅስቃሴያቸውን አበረታተዋል። በመቀጠልም በጅማ ዩኒቨርሲቲ በነገዊቷ የኢትዮጵያ ሀገር ግንባታ ላይ የወጣቶች ሚና በሚል ርዕስ አምባሳደር ማይክል ሬነር ሰፊ ንግግር አድርገዋል። በንግግራቸው ውስጥም ወጣቶች የበለጠውኑ ጠንክረው ሰርተው ሀገር ለመለወጥ ድርሻ እንዳላቸውና ይህንንም ለማድረግ እንዲነሳሱ ለወጣቶች ጥሪ አቅርበዋል። ይህን ተከትሎ በውይይቱ ላይ የተሳተፉ የጅማ ዩኒቨርሲቲ ተማሪዎችም ለአምባሳደር ማይክል ሬነር መንግሥታቸው ኢትዮጵያን በሀሳብና በእውቀት ሽግግር ሊደግፍ እንዲችል ጥሪያቸውን አቅርበዋል። ፓርቲሲፔሽን ሮል ሮስ ቨሪ ሃይ ዋት ዩ አድቫይዝ to keep this change online or on a positive way for our eros በኢትዮጵያ ይህንን ለውጥ ለማምጣት ወጣቶች ትልቅ አስተዋጽኦ አበርክተዋል። ይህንን ለውጥ ወደ መንገድ አስገብቶ የተሻለ ለመገንባት ኢትዮጵያ ምን ያስፈልጋታል ብለው ነው እርስዎ አምባሳደር እኛን የሚመክሩን? የወጣቶቹ አስተዋጽኦ ከዚህ አንጻርስ እንዴት ነው መቃኘት ያለበት ብሎ ነው የጠየቀው። አምባሳደር ማይክል ሬነርም የተነሳው ጉዳይ ትክክል መሆኑን አንስተው በተለይ በአሁን ጊዜ ለውጥ ውስጥ ያለችዋን ኢትዮጵያን ለመደገፍ መንግሥታቸው በትጋት እንደሚሰራም ተናግረዋል። እኛም በሥራው ውስጥ አለን። የዩናይትድ ስቴትስ ምሁራን በኢትዮጵያ ዩኒቨርሲቲዎች ውስጥ እንዲያስተምሩ የምናመጣበት መርሃ ግብር አለ። የኢትዮጵያን ምሁራን ወደ ዩናይትድ ስቴትስ የምንወስድበትም የልውውጥ መርሃ ግብር አለ። ከመካከላችሁ በዚያ መርሃ ግብር ውስጥ የተሳተፋችሁ ያላችሁ ይመስለኛል። እስካሁን ያልተሳተፋችሁም በቅርቡ ትሳተፋላችሁ የሚል ተስፋ አለኝ። ብዙ መስራት እንዳለብን ብዙዎቻችን እንስማማለን ብዬ አስባለሁ። የዶክተር አብይ ራዕይ ወደ እውንነት እንዲመነዘር ለኢትዮጵያውያን፣ በተለይ ደግሞ ለወጣት ኢትዮጵያውያን ችግሮች መሰረታዊ ምክንያቶች መፍትሄ ለማግኘት ማድረግ የምንችለውን ሁሉ ማድረግ ይኖርብናል። ጅማ ዩኒቨርሲቲ ይህንን አይነት ውይይት ማዘጋጀት ያስፈለገው ወጣቶቹ በለውጥ ውስጥ ትልቅ አስተዋጽኦ ሲያበረክቱ እንደ መቆየታቸው መጠን አሁንም የሀገር ግንባታ ላይ የራሳቸውን አሻራ እንዲያስቀምጡ ተፈልጎ መሆኑን የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ ለአሜሪካ ድምፅ ተናግረዋል። ምክንያቱም እንደ ሀገራችን አብዛኛው ዜጋ ወደ ሰባ ፐርሰንትም የሆነው ወጣት ነው። እነዚህም ደግሞ ብዙዎቹ ትምህርት ቤት ላይ ነው ያሉት እና የዚች አገር እጣ ፈንታ እነዚህ ላይ የተመሰረተ ነው ማለት ነው። ያ ከሆነ ደግሞ የተለያዩ ልምዶች መቀሰም አለባቸው በወጣቶች ስለዚህ፣ ሌሎች አገሮች ልምድ ምን ይመስላል፣ የአሜሪካ ወጣቶች ምንድን ነው የሚሰሩት፣ አገሪን ትራንስፎርም ከማድረግ አንጻር፣ ወደፊት ለማሳደግ ከሚደረገው እንቅስቃሴ አንጻር ምን መሆን አለበት የሚለውን አምባሳደሩ ልምዳቸውን ተማሪዎቻችንና ሰራተኞቻችን እሼር እንዲያደርጉ ነበር ማለት ነው። አምባሳደር ማይክል ሬነር ወደ ጅማ ከመጡበት አንደኛው፣ ሌላኛው የጅማ አባጅፋር ቤተ መንግስት ጥገናን በተመለከት ከዕድሜው ብዛት እርጅና ተጫጭኖት አደጋ ላይ እየወደቀ ነው እየተባለለት ያለው የአባጅፋር ቤተመንግስት ቤተ መንግስት በአሜሪካ መንግስት ድጋፍ የቅርስ እደሳ ብቃትና እውቀቱ ባላቸው ባለሙያዎች ተደግፎ ጉዳዩ እንዲከናወን አምባሳደሩ ይህንን መክፈቻም ለማድረግ ወዲህ መምጣታቸውን የጅማ ከተማ ከንቲባ አቶ መክዩ ማሀመድ ነግረውኛል። በአሜሪካን ድጋፍ በጅማ ከተማ የሚሰሩ የተለያዩ ፕሮጀክቶች አሉ። ለምሳሌ ቤተ መጽሀፍቶች አሉ። እንዲሁም በጤና በሲዲሲ በሆስፒታል ዙሪያ ላይ የሚሰሩ ነገሮች አሉ። የበለጠ ደግሞ በቀጣ የምንሰራቸው ስራዎች አሉ። በጤና በትምህርትና እንዲሁም በወጣቱ አካባቢ ላይ የምንሰራቸው ስራዎች ላሉ በዚህ ጉዳይ ላይ ሰፊ ውይይት ለማድረግና በዚህ ላይ አንድ መግባባት ላይ መድረስ ይህን ሁለት ዓላማ ይዞ ጅማ ለጉብኝት ይገኛሉ ማለት ነው። የዚህን ጥንታዊ ቤተ መንግስት እድሳትን በተመለከተ የዓለም ቅርሶች ፈንድ ባለሙያዎች ተሳትፈውበት ጉዳዩን እንደሚከውኑ ተነግሯል። ይህንን ለማካሄድ መንግስታዊ ያልሆነው በአሜሪካ አገር የሚገኘው ወርልድ ፈንድ የሚባል ድርጅት ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እንደሚያከናውነው በዛሬው ዕለት የስምምነት ፊርሚያ ተካሂዷል። የአባ ጅፋር ቤተ መንግስት እደሳ ስምምነት ውሉን የተፈራረሙት የፌዴራል ቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታና ከወርልድ ፈንድ በኩል ደግሞ ሚስተር ስቴቨን በትል ናቸው። አቶ ዮናስ ይህንን እድሳት ለማከናወን በቂ አስፈላጊ የሆኑ ጥናቶች በሙሉ እየተከናወኑና እያለቁ መሆኑን ጠቅሰው እንደ ሀገር ቅርሶቻችንን አድሰን የአባቶቻችንን ስምና ታሪክ መጠበቅ ግዴታ ይኖርብናልም ብለዋል። ፕሮጀክቱን ሁላችንም እንደምንፈልገው ያህል ይህን በጣም የምንኮራበት ግብረ ህንፃ ፈረንጆች አይደለም የሰሩልን፣ የኛው ወላጆች ናቸው የሰሩልን። ስለዚህ የእኛ ሚና የእኛ ሚና ከማንም በላይ ትልቅ ሊሆን የሚገባው ክብራችንንም ጭምር ለማስቀጠል ነው። ይሄ ህንፃ በጣም አምሮበት ግን ፈረንጅ ነው የሚሰራው ከተባለ ልጆቻችን የሚኮሩበት ሳይሆን የሚያፍሩበትን ታሪክ ነው የምናስቀምጥላቸው። ስለዚህ ይሄ ስራ ሲሰራ ይሄ ስራ ሲሰራ እኛ ጋር የሌለ ሙያ ከሆነ ከየትኛውም የዓለም ጥግ ባለሙያ እናመጣለን እንጂ እኛ እጃችንን አጣምረን ሌሎች ሲሰሩልን ለምረቅ አይደለም ተመልሰን የምንመጣው። የአባ ጅፋር ቤተ መንግስት ክነሂ ህንፃን በተመለከተ ከፍተኛ አድናቆት ያነሱት በኢትዮጵያ የአሜሪካ አምባሳደር ማይክል ሮይነር ሁላችንም ታሪካችንን የማቆየትና የመንከባከብ ግዴታ አለብን ብለዋል። የአባ ጅፋር ቤተ መንግስትም ታሪካዊነቱ ዘመን የማይሽረውና እልፍ አላፍ መሆኑንም አምባሳደር ማይክል ሮይነር አንስተዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ ወደሚቀጥለው የሚቀጥለው ዘገባችን የምናልፈው ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በተለያዩ የአውሮፓ ሀገሮች ከሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያ ጋር ኢትዮጵያ ውስጥ ባሉ የማህበረሰቡ ጉዳዮች ላይ ጥያቄና ምላሽ አካሂደዋል። በትላንትናው ምሽት ለዛሬ ዘንድ እንደምንመለስ ቃል በገባ ነው መሰረት ለዛሬ ሁለተኛውን ክፍል ይዘናል። ጽዮን ግርማንች ያሰናዳቸው ጠቅላይ ሚኒስትር አብይ አህመድ በጀርመን ፍራንክፈርት አሬና ስታዲየም ከኢትዮጵያውያንና ትውልደ ኢትዮጵያ የአውሮፓ ነዋሪዎች ጋር ባደረጉት ውይይት ከተለያዩ ማህበረሰብ ተወካዮች ብዙ ጥያቄዎች ቀርበውላቸው ነበር። ጥያቄዎቹ ኢትዮጵያ ውስጥ ባሉ ወቅታዊ፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ የአየር ንብረት ጉዳይንም ጭምር የዳሰሱ ነበሩ። የአካባቢያዊና ከምስራቅ አፍሪካ ሀገራት ጋር ያሉ ግንኙነቶችን በተመለከተም ጥያቄዎች ተነስተዋል። ተደጋግመው የተነሱትና ትኩረት የተደረገባቸው ጥያቄዎች በሀገሪቱ ውስጥ ያሉ የእርስ በርስ ግጭቶች፣ መፈናቀል፣ የብሔርና የአንድነት አነጋጋሪ ጉዳዮችም ነበሩ። ከሰላም ማረጋገጫ ዴሞክራሲያዊ መሳሪያዎች አንዱ የህግ የበላይነትን ማስከበር ሲሆን ይህን ይሁን ለማድረግ ምን እርምጃዎች ለመውሰድ አቅደዋል? አቶ አፈወርቅ ተፈራ የተባሉ የኢትዮጵያውያን ውይይትና ትብብር መድረክ እንደተወከሉ የተናገሩ ግለሰብ ካቀረቧቸው ጥያቄዎች የተወሰነውን ክፍል ቀንጨብ አድርጌ ነበር ያስደመጥኳችሁ። በሀገሪቱ የህግ የበላይነት መከበር አስፈላጊነትን ያስገነዘበ ጥያቄም ተነስቶ ነበር። ከሰላም ማረጋገጫ ዲሞክራሲያዊ መሣሪያዎች አንዱ የህግ የበላይነትን ማስከበር ሲሆን፣ ይህን ይሁን ለማድረግ ምን እርምጃዎች ለመውሰድ አቅደዋል የተቋማት ገለልተኝነትም ተጠይቋል። በአገሪቱ ውስጥ በአሁኑ ወቅት እየተለመደ የመጣ ነው የተባለ የደቦ ፍትሕም ተነስቷል። ስዊዘርላንድ ከሚኖሩ ኢትዮጵያውያን መላካቸውን የገለጹት አቶ ንጉሱ ለገሰ ብዙ ጥያቄዎችን አንስተዋል። በአሁኑ ጊዜ በሕዝባችን ላይ በተለያዩ ኃይሎች እየተካሄደ ያለው የወከባ የመፈናቀልና አልፎ አልፎም የግድያ ሁኔታ በአስተማማኝ ሁኔታ የሚቆመው መቼ ነው? ከቤልጅየም የመጡት ሕሊና በለጠም የተባሉ ከውጭ ሀገር ወደ አገር ውስጥ ገቡ ድርጅቶች ጋር ስለተደረጉ ስምምነቶች ጠይቀዋል። የትጥቅ ትግልን አማራጭ ይዘው ይታገሉ ከነበሩ የተለያዩ ድርጅቶች ጋር ያደረጋችኋቸው ስምምነቶች በምን መርሆች እና መግባባቶች ላይ የተመሰረቱ ናቸው? እና ከኤርትራ እና ከሌሎች መካከለኛው ምስራቅ ሀገራት በምን አግባብ እና የውጭ ግንኙነት ፖሊሲ ነው ኢትዮጵያ ብሔራዊ ጥቅሟን የምታራምደው? የኔዘርላንዱ አቶ ስራፌል ደግሞ የለውጡን ቀጣይነት የተመለከተ ጥያቄ አንስተዋል። ኢትዮጵያ የተገኘው ለውጥ አስማኝና ዘላቂ እንዲሆን ለማድረግ እንዲሁም ተቋማዊ መሰረት እንዲኖረውም የተለያዩ ክልሎችና ከተሞች ጉዳይ በስም እየተጠቀሱ ተነስተዋል፣ ተዳሰዋል። አዲስ አበባም አልተረሳችም። የአዲስ አበባ ከተማ ባለቤትነት ጥያቄ ከመቼውም በላይ በአንዳንድ ብሔርተኛ ድርጅቶች ጎልቶ እየተሰማ ነው። መንግስት እስካሁን ስለ አዲስ አበባ ባለቤትነት ጥርት ያለ አቋም አላሰማም። በተጨማሪም አዲስ አበባ ራሱን በራሱ የማስተዳደር ሕጋዊ መሰረት ያለው የከተማው ምክር ቤት አባል ያልሆኑ ፖለቲከኞች ሲሾሙ ይታያል። ይህ ሁኔታ ችግሩን ይበልጥ አያሳስበውም ወይ? የእርሶ መንግስት የአዲስ አበባን ት በተመለከተ ያለው ቁርጥ ያለ አቋም ምንድን ነው? ጠቅላይ ሚኒስትር አብይ ውይይት ሲያደርጉ የረሱት ማህበረሰብ ክፍል አለም ተብለዋል። የተለያዩ ህብረተሰብ ክፍሎችን እንዳወያዩ ይታወቃል። ነገር ግን አጠገቡ ያለውን የአዲስ አበባ ነዋሪያን በተለይም ደሃውን ህብረተሰብ ክፍል እስካሁን አላነጋገሩትም እና በዚህ ላይ የታሰበ ነገር ካለ ጠቅላይ ሚኒስትሩ በጥያቄዎቹ ላይ ምላሽ ሰጥተውባቸዋል። ችግሮችና ፈተናዎች እንዳሉም አረጋግጠዋል ግን ደግሞ እንሻገራቸዋለን ሲሉ ተስፋ ሰጥተዋል። እርሳቸው ስልጣን ላይ ከወጡ ጊዜ ጀምሮ ችግሮች መበራከታቸውን መነሳቱን በተመለከተም በአሁኑ ወቅት ሰላም የለም በተለይ እርሶ ከመጡ በኋላ እዚህም እዚያም ችግር በስቷል የሚል እና አያይዘውም የህግ የበላይነትን ጉዳይ አንስተዋል። እውነቱን ለመነጋገር ኢትዮጵያ ከሰባት ስምንት ወር በፊት በተለያየ ፖኬት ያለ ችግር ሳይሆን እንደ ሀገር ከፍተኛ መናጥ ውስጥ የወደቅንበት እንደ ሀገር መቀጠላችንም አሳሳቢ የሆነበት ጊዜ ነበር። ዛሬን በምንም መመዘኛ ከዚያ ጊዜ ጋር እንዳታመሳስሉት በብዙ እጥፍ እንሻላለን። በእርግጥ የዛሬው ይብሳል ብለው የሚናገሩ ሰዎች እንዳሉ አውቃለው። የዛሬው አይብስም፣ የነገው ደግሞ እጅግ የተሻለ ይሆናል። በሀገሪቱ የሕግ የበላይነት ማረጋገጥን በተመለከተ በሰጡት ምላሽ ደግሞ በአጭር ቋንቋ የሕግ የበላይነት ይረጋገጣል። ብዙ ታግሳቸዋል። አሁን ጥቂት ቀን ታገሱ። መፈናቀል መቼ ይቆማል ለሚለው ጥያቄ ምላሽ ነበራቸው። መፈናቀል መቼ ይቆማል ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው ነው። አንድን ብሔር፣ አንድን ቡድን ማፈናቀል ብቻ ሳይሆን ፈንጋዮችና አፈናቃዮች ካሉ ሚስቶቻቸውንም ገፍትረው ከቤታቸው ማውጣታቸው ስለማይቀር ማዕቀፍ እንጂ መገፍተር የማያዋጣ መሆኑን በተደጋጋሚ በማስተማር ሲቀየር ይቆማል። አድማጮች፣ ጠቅላይ ሚኒስትር አብይ ወቅታዊና አንገብጋቢ ናቸው ባሏቸው ጥያቄዎች ላይ የሰጡትን ምላሽ እና አጠቃላይ የውይይቱን ይዘት የሚዳስስ ቀጣዩን ፕሮግራም ቅዳሜ ምሽት ይጠብቁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አድማጮች፣ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪዮኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪዮኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክ ቢል ያብሮ ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Kun <esi1> Radio. Hey. Hey. Hey. Hey.